ፕሬዚዳንት ባራክ ኦባማ የዛሬ ዘጠኝ ዓመት የዩናይትድ ስቴትስ ፕሬዚዳንት የመሆን ምኞታቸውን በገለጡበት ስፕሪንግፊልድ ኢሊኖይ ተመልሰው የክፍለ ሀገር ውስጥ ሴናተር ሆነው ባገለገሉበት ምክር ቤት ትናንት ንግግር አድርገዋል። የቪኦኤ ጋዜጠኛ ኬን ፋራቦ እንደዘገበው ለሙያቸው ልዩ ትርጉም በሰጠውና ታሪካዊ በሆነ ስፍራ ያደረጉትን ንግግር የመጀመሪያ ረድፍ ላይ ሆነው ያደመጡ በመንቀፍና በመደገፍ መካከል ያለ የተደበላለቀ ስሜት ቸረውታል። ትዝታ በላቸው ታቀርበዋለች። ፕሬዝዳንት ኦባማ ለዘመናት ዕድሜ በጠገበውና እንደ አውሮፓ አቆጣጠር በ1858 ዓመተ ምህረት ዕውቁ የአሜሪካ ፕሬዝደንት አብርሃም ሊንከን ዝነኛውን ሃውስ ዲቫይድድ ማለትም የተከፋፈለ ቤት የሚለውን ንግግራቸውን ባደረጉበት በኤሊኖይ ምክር ቤት ነው ትላንት ንግግር ያደረጉት። ኦባማ ከዘጠኝ ዓመት በፊት ንግግር ካደረጉበት ቤተመንግስት አቅራቢያ ታዲያ አባትና ልጅ በጋራ የሚጋሩት ፕሬሪ አርካይቭስ የተሰኘ የመጽሐፍት መሸጫ መደብር አለ። ሮብ ፖል አባት፣ ጆን ፖል ልጅ ናቸው። የፕሬዚደንት ኦባማ ስራ ግምገማቸው ግን ለየቅል ነው። በእርግጥ በአስተዳደራቸው ስር እንደ ኖርኩ ብዙ ፕሬዝደንቶች ሁሉ ፕሬዝደንት ኦባማ ብዙ የሚደነቁ ነገሮችን ለሀገሪቱ አበርክተዋል። በእኔ በኩል ግን ኦባማ ወደ ሌላ ሥራ ለመዛወሩ ተዘጋጅታቸዋል። እንደ አውሮፓ ቆጣጠር በሁለት ሺህ ሰባት ዓመተ ምህረት በየካቲት ወር ነበር ኦባማ በ ስፕሪንግፊልድ ከተማ በፕሬሪ መጻሕፍት መሸጫ መደብር ፊት ለፊት ወደ ዋይት ጉዞ መጀመሪያቸውን ያበሰሩት ሮብ ፖል ያስታውሳሉ ኮረንቲ ነበር ንግግራቸው እዚህ እኛ ጋ መደብርና በኢሊኖይ ቤተ መንግስት ፊት ለፊት ከአስር እስከ አስራ አምስት ሺህ ህዝብ ነበር ቆሞ ያደመጣቸው ትላንት ፕሬዚደንት ኦባማ ወደ ስፕሪንግፊልድ ሲመለሱ ግን ብዙዎቹ ኦባማ የገቧቸው ቃል ኪዳኖች ስላልተፈጸሙ ያ የንዝረት ስሜት እንደሌለ ልጅዮ ፖል ሮቭ ይናገራል። ሁሉም ሰው ቢጠበቅ የማይመጣ የሚመስለውን ለውጥ እየተጠባበቀ ነው። ለውጥ ነበር ቃል የገቡልን ኦባማ። የኢሊኖይስ ስፕሪንግፊልድ ዩኒቨርሲቲ መምህር ኬንት ፊድፈልድ በኦባማ አስተዳደር ዘመን የአሜሪካ ፖለቲካ ቀድሞ የቀድሞ መልኩን አልያዘም ይላሉ። ኦባማ ያስተዳደሩበት ዘመን ከድርድር ይልቅ በወገን ተለይቶ መናቆር የነገሰበት ነው። በዚህ ሁኔታ ለውጥ እንዴት ሊመጣ ይችላል? ትላንት ፕሬዚደንት ኦባማ ንግግር ባደረጉበት በኢሊኖይ ምክር ቤት ራሱ ለክፍለ አገሩ የሚሆን ባጀት በማጽደቅ ጉዳይ በሪፐብሊካንና በዴሞክራት ምክር ቤት አባላት መካከል ከፍተኛ መናቆር ነበር። ኦባማ ይህን አስመልክተው ተናግረዋል። ትልቅና ውስብስብ በሆነው እና በአይነቱ ዲሞክራሲያዊ አስተዳደር ከኔ ይልቅ እንስማማ ካልተባባልን ራሳችን ማስተዳደር አንችልም። የኢሌኖይ ስፕሪንግፊልድ ዩኒቨርሲቲ መምህር ኬንት ፌድፊልድ ግን የፕሬዚደንት ኦባማ አስተዳደር የስራ ውጤት ተወደደም ተጠላ፣ ዘመናቸው ሊጠናቀቅ ነው። ወደ ኢሌኖይ ለንግግር የሄዱትም መጪውን ጊዜ ለመፈተሽ ሳይሆን አይቀርም ይላሉ።